መዝሙር ዘጠና አቤቱ አንተ ለትውልድ ሁሉ መጠጊያ የሆንህልን። ተራሮች ሳይወለዱ ምድርም ዓለምም ሳይሠሩ ከዘላለም እስከ ዘላለም ድረስ አንተ ነህ። ሰውን ወደ አሣር አትመልስም፣ የሰው ልጆች ሆይ ተመለሱ ትላለህ። ሺህ ዓመት በፊትህ እንዳለፈች እንደ ትናንት ቀን እንደ ሌሊትም ትጋት ነውና፣ ዘመኖች የተናቁ ይሆናሉ። በማለዳም እንደ ሣር ያልፋል፣ ማልዶ ያብባል፣ ያልፋልም በሰርክም ጠውልጎና ደርቆ ይወድቃል። እኛ በቍጣህ አልቀናልና በመዓትህም ደንግጠናልና የተሰወረውን ኃጢአታችንን በፊትህ ብርሃን በደላችንንም በፊትህ አስቀመጥህ። ዘመናችን ሁሉ አልፎአልና እኛም በመዓትህ አልቀናልና፣ ዘመኖቻችንም እንደ ሸረሪት ድር ይሆናሉ። የዘመኖቻችንም ዕድሜ ሰባ ዓመት ቢበረታ ሰማንያ ዓመት ነው፣ ቢበዛ ግን ድካምና መከራ ነው። ከእኛ ቶሎ ያልፋልና እኛም እንገሥጻለንና። የቁጣህን ጽናት ማን ያውቃል? ከቁጣህ ግርማ የተነሣ አለቁ። በልብ ጥበብን እንድንማር ቀኝህን እንዲያስታውቀን አቤቱ ተመለስ። እስከ መቼስ ነው? ስለ ባሪያዎችም ተመዋገት። በማለዳ ምሕረትን እንጠግባለን፣ በዘመናችን ሁሉ ደስ ይለናል፣ ሐሴትም እናደርጋለን። መከራ ባሳየህን ዘመን ፈንታ ክፉን ባየንባቸው ዘመኖች ፈንታ ደስ ይለናል። ባሪያዎችንና ሥራህን እይ፣ ልጆቻቸውንም ምራ። የአምላካችን የእግዚአብሔር ብርሃን በላያችን ይሁን፣ የእጆቻችንንም ሥራ በላያችን አቅና።